ኤርትራ ውስጥ ከሐምሌ ወር አጋማሽ አንስቶ በተከታታይ እየጣል ያለው ከባድ ዝናብ ባስከትለው ጎርፍና መጥለቅለቅ በደቡብ ክልል በጾረና ወረዳ በሚገኙ ስምንት ጣቢያዎች ሰባ ስምንት ቤቶች ሲፈርሱ አምሳ ሄክታር እርሻ እንደተደመሰሰ በርካታ የቤት እንስሳትም እንደሞቱ ብርሃን በርህ ዘግቧል። ዝርዝር ዘገባው ቀጥሎ ይቀርባል። ከሐምሌ ወር አጋማሽ ጀምሮ በተከታታይ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍና መጠለቅለቅ በደቡብ ሪጅን በጾሮና ወረዳ በሚገኙ ስምንት ጣቢያዎች ሰባ ስምንት ቤቶች ሲፈርሱ ሀምሳ ሄክታር እርሻም እንደተደመሰሰና በርካታ የቤት እንስሳትም እንደሞቱ ተገልጸዋል። ከዚህ በተጨማሪ አንድ የሀያ ዓመት ወጣት በጎርፍ አደጋ ሲሞት የጾሮና ወንዝና አንድ አነስተኛ ግድብ እንዲሁም ሦስት ድልድዮች መደርመሳቸው ተገልጸዋል። ይህ በእንዲህ እንዳለ ባለፈው ሳምንት በጋሽ ባር ካሪ ጅም በጣለው ከባድ ዝናብ በባረንቱ ወረዳ መቶ ሰማኒያ ሁለት የቤት እንስሳዎች በጎርፍ ሲወሰዱ ሀያ ሰባት መኖሪያ ቤቶችም መውደማቸውና በባረንቱ ከተማ የውሃ መስመርና በተለያዩ የእርሻ ቦታዎች ላይም ጉዳት መድረሱ ተገልጿዋል። ከዚህ በተጨማሪ በተሰኔ ወረዳ የጣለው 210 ሚሊ ሜትር ከባድ ዝናብ ባስከተለው ጎርፍና መጥለቅለቅ 250 መኖሪያ ቤቶች ሲወድሙ 53 የቤት እንስሳትና አንድ መኪናም በጎርፍ መወሰዳቸውና የከተማዋ የውሃ መስመር ላይም ጉዳት መድረሱ ተገልጿዋል። በተመሳሳይ በቶኮምቢያ ከተማ 75 ሄክታር የመስኖ እርሻ ሙሉ በሙሉ ሲሆን 50 የውሃ ሞተሮች በጎርፍ እንደተቀበሩና በትልልቅ ዛፎችና የእርሻ መሰረተ ልማት ላይም ጉዳት እንደደረሰ የኤርትራ የሀገር ውስጥ መገናኛ የአካባቢ ምንጮችን ጠቅሰው ዘግበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ